ማህደረ ዜና፣ ካለፈው አርብ እስከ ትናንት ሚኒክ ጀርመን ውስጥ ስለ ዓለም ሰላም የመከረውን ጉባኤ ያዘጋጁት ቮልፍጋንግ ሽንገር እንዳሉት ዓለም ከቀዝቃዛው ጦርነት ፍጻሜ ወዲህ እጅግ ከተበላሸ ፖለቲካዊ ሥርዓት ላይ ደርሳለች። የጎርጎሪያኑን 2015 በጉባኤ ጀምረው በጉባኤ የሸኙት የዓለም መሪ ሚኒስትር ዲፕሎማቶች ኢሽንገር ባዘጋጁት ጉባኤ እንደገና የተሰበሰቡትም በጣም አደገኛ በሚባሉ ግዛቶች በጋራ ሰላም ለማስፈን የሚቻልበትን መንገድ ለመተለም ነበር ይላሉ ኢሽንገር። ተሳክቶ ይሆን? ላፍታም አብረን እንጠይቅ። 2015 ዘመኑ በሙሉ እንደ ጎርጎርያኑ አቆጣጠር ነው። አንዳንድ ዘገቦች እንደሚጠቆሙት የጉባኤ ዓመት ነበረ። የአፍሪካ መሪዎች ከመደበኞቹ አህጉራዊ፣ ክፍለ አህጉራዊና አካባቢያዊ ጉባኤያቸው በተጨማሪ የደቡብ ሱዳን፣ የማዕከላዊ አፍሪካ ሪፐብሊክ፣ የሶማሊያ፣ የኮት ዲቯር፣ የማሊ፣ የብሩንዲ ቀውስና ግጭት የአፍሪቃና የህንድ፣ የአፍሪቃና የቻይና፣ የአፍሪቃና የአውሮጳ ትብብር እንዳሉ አመቱን ተቀብለው አመቱን በጉባኤ ያሸኙ። የአውሮጶች የባሰ ነበረ። የግሪክ፣ የፖርቱጋል፣ የስደተኞች፣ የዩክሬን፣ የሶሪያ፣ የኢራን፣ የአየር ንብረት፣ የምጣኔ ሀብት ይቀጥላል። የሱሪያ ጦርነት፣ የየመን ጦርነት፣ የአፍጋኒስታን ጦርነት፣ የኢራቅ ጦርነት፣ የፍልስጤም እስራኤሎች ጦርነት፣ የዩክሬን ጦርነት፣ የኮሎምቢያ ጦርነት፣ የሞስኮ ዋሽንግተን ብራስልስ ልዩነት፣ የኢራን የኒውክሌር መርሃ ግብር፣ የሰሜን ኮሪያ የኒውክሌር መርሃ ግብር፣ የኢቦላ ስርጭት፣ የአየር ንብረት ለውጥ፣ የእርዳታ ማሰባሰቢያ ሁሉም ለሁሉም ዓለም የልዩ ጉባኤ ሰበብ ምክንያቶች ነበሩ። በ2015 የዓለም መሪ ሚኒስትር የጦር አዛዦች ከብራሰልስ ኒውዮርክ፣ ከአዲስ አበባ ካይሮ፣ ከለንደን ፓሪስ፣ ከሚኒስክ በርሊን እንደባተሉ 2015ን በጉባኤ ሸኝተው 2016ንም በጉባኤ ነው የተቀበሉት። አርብ ሌላ ቀን፣ ሌላ ስፍራ ሚዩኒክ፣ ሌላ ግን መደበኛ ጉባኤ ፊት ለፊት መገናኘቱ ጥሩ ነው ይላሉ ሲፕሪ በሚል ምሕፃረ ቃል የሚጠራው የስዊድን ጥናት ተቋም ኃላፊ ዳን ስሚዝ የጉባኤውን ደገግሞች በስተመጨረሻው የሚያመለክተው ምንድን ነው? ዓለም ከዲጂታል ዘመን ላይ ብትደርስም የሰዎች ፊት ለፊት መገናኘትን የሚተካ ነገር የሌለ መሆኑን ነው። ለመስማማትም ሆነ ከስምምነት የሚያደርስ መሰረት ለመጣል በሚደረግ በየትኛውም የዲፕሎማሲ ወይም የድርድር ሂደት ፊት ለፊት መገናኘት ምትክ የለውም። የጉባኤ ዓመት በተባለው በ2015 ከተደረጉ በርካታ ዓለም አቀፍ የሰላም ጉባኤ ድርድር ዲፕሎማሲዎች ሁሉም ለአግባቢ ስምምነት የበቁት ሁለት ናቸው ይላሉ የሚዩኒኩ ጉባኤ አዘጋጅ ቮልፍጋንግ ኢሽንገር። የኢራን የኒኩለር መርሃ ግብርና የዓለም የአየር ንብረት ለውጥ፣ የማዕቀቡ ቅጣት፣ የዲፕሎማሲ ውዝግብ፣ የጦር ሜዳው ውጊያም ከየመን እስከ ሶሪያ፣ ከዩክሬን እስከ ማዕከላዊ አፍሪቃ ሪፐብሊክ፣ ከኢራቅ እስከ አፍጋኒስታን፣ ከኮሪያ ልሳነ ምድር እስከ ኮሎምቢያ እልቂት፣ ፍጅት፣ ስደት ስጋትን ከማናራቸው ባለፍ እስካሁን አሸናፊም ተሸናፊም አለመኖሩ ነው እንቆቅልሹ። ይሽንጋር በጣም አደገኛ በሆኑት ግዛቶች ሰላም የሚሰፍንበትን ስልት ለመተለም ያሉት የዘንድረው የሚዩኒክ የዓለም የጸጥታ ጉባኤም በግራ አጋቢ እንቆቅልሽ ለተተበተበው ለሶሪያው ጦርነት መፍትሄ መፈለግ ቀዳሚ ርዕሱ ነበረ በሱሪያው ጦርነት የተዘፈቁት መንግስታት ባለሥልጣናት በጉባኤው መጀመሪያ አርብ ያደረጉት ስምምነት ደግሞ ተራውን ዓለም ግራ የሚያጋቡት ሀብታም ሀያላን ግራ አጋቢውን ጦርነት ለጊዜውም ቢሆን ለማቆም መቁረጣቸውን መጠቆሙ አልቀረም ነበረ የፕሬዚደንት በሽር አልአሰድን መንግስት ለማስወገድ አረብ ቱርክ ምዕራብ አውሮፖችን ከጎኗ ያሰለፈችው ዩናይትድ ስቴትስ ውጭ ጉዳይ ሚኒስትሯ ጆን ኬሪም ዓርብ እንዳሉት ግጭቱን ለማስቆም ቆርጣለች። ግጭቱን በብሔራዊ ደረጃ በአንድ ሳምንት ጊዜ ውስጥ ለማቆም ተስማምተናል። ይህ በእርግጥ በጣም የተለጠጠ ነው። ይሁንና በተቻለ ፍጥነት ገቢር ለማድረግ ሁሉም ወገን የሚቻለውን ጥረት ለማድረግ ቆርጧል። የፕሬዚደንት በሽር አልአሰድን መንግስት ከሚደግፉ ጥቂት መንግስታት አንዷም ሩሲያም የተለየ አቋም አላት አልተባለም። እንዲያውም ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ስምምነቱን የስራችን ውጤት በማለት ነው ያሞካሹት ስራችን ለመጀመሪያ ጊዜ ያስገኘ ውጤት መሆኑን ላሰምርበት እፈልጋለሁ። ዛሬ የፈረምነው ሰነድ በፖለቲካውና በሰብአዊ እርዳታው ብቻ ሳይሆን በወታደራዊው መስክም መተባበርና መቀናጀት እንደሚያስፈልግ የሚያረጋግጠው። ስምምነቱን የደማስቆ መንግስት ደጋፊና ጠላት የሚባሉት የፋርስ የአረብና የቱርክ መንግስታት ባለስልጣናትም አድንቀው አጽድቀውታል። የሶሪያ ተፋላሚ ኃይላትን የሚሸመግሉት የተባበሩት መንግስታት ድርጅትና የአረብ ሊግ ልዩ መልክተኛ ስታፋን ደ ሚስቱራ በፋንታቸው ታላቅ ምርታ ነበር ያሉት ስምምነቱን። ደህና ይህ ታላቅ ምርታ ነው። ምክንያቱም አዋጅ አይደለም፣ መግለጫም አይደለም። ቃል ነው። ቃላቸውን ተግባራዊ በሚያደርጉ ወገኖች የተገባ ቃል ነው። ከዚህ አኳያ ሲታይ አዎ ታላቅም መርታ ቢባል ተገቢ ነው። ጆን ኬሪም ሚኒስትር ላቭሮቭም እንዳሉት ቃሉ እስኪፈተን ድረስ ግን ትንሽ ጠብቃል። የአረቡ ስምምነት ሲወደስ፣ ሲደነቅ፣ የሚኒኮ ጉባኤ በመልካሙል የመጀመሩ ቸር ዜና ሲነገር፣ ሲዘገብ የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር እንደ የዋህዋ ኢትዮጵያዊት ልጃገረድ ካልሆነ አላምንም ማለታቸውን ብዙ ያስተዋልም አልነበረም። ያለፈውን ልምዳችንን እናውቀዋለን። ስለዚህ ዛሬ ታላቅ እምርታ ታይቷል ብዬ አልናገርም። ስምምነቱ ታላቅ እምርታ ከሆነ በሚቀጥሉት ሳምንታት ይረጋግጣል። የስምምነቱን መጽናት መፍረስ ለማወቅ ምናልባት ሽታይማር እንዳሉት ከእንግዲህ አንድም ሁለትም ሳምንት መታገስ ያስፈልግ ይቻልም ይሆናል። ጦርነቱን ለጊዜውም ቢሆን ለማቆም የተስማሙት መንግስታት ስለ ስምምነቱ ተናግረው ወደ ጉባኤው አዳራሽ የገቡት ግን እንደ ወትሮው እየተዛዛቱ ነበረ። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አድል አልጀባር የመጨረሻው ግባችን የበሽር አልአሰድን መንግስት ማስወገድ ነዋሉ። ከስምምነቱ በኋላ አስፈላጊ ከሆነ ደግሞ ሚኒስትሩ እንዳሉት፣ በተለይ ራሱን የኢራቅና የሶሪያ እስላማዊ መንግስት የሚለውን ቡድንን ለማጥፋት በነዳጅ ዘይት የተንበሸበሸችው የነገስታት ቱጃር ሀገር እግረኛ ጦር ለማዝመት ዝግጁ ናት። በዳሽ ላይ ጦርነት የከፈተውና ከመጀመሪያው ጀምሮ አባል የሆንንበት ዓለም አቀፍ ህብረት ከአየር ድብደባው በተጨማሪ ወደ ሶሪያ እግረኛ ጦር እንዲዘምት ከወሰነ ሳውዲ አረቢያ ልዩ ጦር ለማዝመት ዝግጁ ነች። ቱርክም እግረኛ ጦር የማዝመቱን ሐሳብ እንደምትጋራም ባለስልጣ ጣናቷ ጠቁመዋል። የኃያላኑ መንግስታት ባለስልጣናትም ስለ አርቡ የተኩስ አቁም ስምምነታቸው አብራርተው ሳይጨርሱ ይወቃቀሱ ይወነጃጀሉ ገቡ። በእኛ እምነት እስከ ዛሬ ድረስ አብዛኛው የሩሲያ ጥቃት የተፈጸመው በህጋዊ ተቃዋሚ ቡድናት ላይ ነው። የተደረሰውን ስምምነት ለማክበር የሩሲያ ጥቃት ኢላማ መቀየር በጣም አስፈላጊ ነው። ይህ ተግባራዊ እንዲሆን ሩሲያን ጨምሮ ዓለም አቀፉ የሶሪያ ደጋፊ ቡድን ተስማምቷል። ይህ መከበራል አሉ የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪም ለጉባኤተኞች። የሩሲያው ጠቅላይ ሚኒስትር የድሚትሪ ሜድቬዴቭ ንግግር ደግሞ ከሶሪያም አልፎ የሐያላኑን ሁለንተናዊ ልዩነት ጠጠር ባሉ ቃላት ያፈጋ ነበረ። ኔቶ ስለ ሩሲያ የሚከተለው መርህ የጠላትነትና ድብቅ ነው። ወደ ቀዝቃዛው ጦርነት ዘመን እያሽቆለቆልን ነው ከሚያሰኝ ደረጃ ላይ ደርሰናል። በየትኛውም መስክ እኛም ለኔቶ፣ ለአውሮፓ፣ ወይም ለዩናይትድ ስቴትስ በጣም አስጊ ተደርገን የምንታየው። ባልደረባዬ ሚስተር ሽቶተንበርግ ይህን አረጋግጠዋል። ልክ እንደ አስፈሪ ፊልም የኒኩሌር ጦርነት የምትጀምረው ሩሲያ እንደሆነች አቅርበዋል። አንዳንዴ የምንኖረው በ2016 ነው ወይስ በ962 እያልኩ ደንቃለሁ። ግን በዚች ትንሽ ዓለማችን ተጨባጭ ስጋት የሙኒኩ ጉባኤ ከሶሪያ በተጨማሪ ከናይጄሪያ እስከ አፍጋኒስታን ከሶማሊያ እስከ ዩክሬን የሚገኙ ቀውሶችን አንስቶ ተነጋግሯል። አሸባሪነትን ለመዋጋት መወሰድ ስለሚገባው የጋራ እርምጃ፣ የስደተኞችን አያያዝና ብዛት ያም ደመረብ አጠቃቀምም ጉባኤተኞች ርዕሶች ነበሩ። የምዕራባውያኑን መንግስታት መርህን በተለይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን የውጊያ ዘመቻ የሚቃወሙ ሰልፈኞችም የጉባኤውን ሆቴል ከበው ተቃውሟቸውን ሲያሰሙ ነበረ። ከሰባ ሀገራት የተወከሉ የስድስት መቶ ጉባኤተኞችን ብዙ ርዕሶች ያኮሰሰው ግን የሶሪያ ጦርነትና ብዙ ስፍራ የተከፈሉት የሀያል ሀብታም መንግስታት ተቃራኒ አቋም ነበረ። የተባበሩት መንግስታት ድርጅት ልዩ መልክተኛ ስታፋን ደ ሚስትራ በጦርነቱ አሸናፊም ተሸናፊም የለም አይኖርም ይላሉ። ተጨባጭ መፍትሄ የለም። አንደኛው ወገን በጦር ኃይል ቢያሸንፍ እንኳ ሚስጥሩ ሀገሪቱን እንዴት ማረጋጋት ይቻላል የሚለው ነው። እንዴት ነው ዳግም መገንባት የሚቻለው? በነገራችን ላይ አሸናፊ የለም። ውጊያውን ማሸነፍ ይቻል ይሆናል የሶሪያን ጦርነት ግን ከእንግዲህ ማሸነፍ ሰሚ አግኝተው ይሆን? የሀያል ሀብታም መንግስታትንና የሚደግፏቸውን ኃይላት አሰላለፍን ያዘበራረቀው የሶሪያ ጦርነት አሁንም መባባሱ እንጂ የመርገብ አዝማሚያ አላሳየም። በሳምንቱ ማብቂያ የተጋጋመው ውጊያ ደግሞ በደማስቆ መንግስትና በጠላቶቹ መካከል ከመሆን ይልቅ በዩናይትድ ስቴትስና በአረብ ወዳጆቿ በሚደገፉ በሁለት የደማስቆ መንግስት ጠላቶች መካከል መሆኑ ነው። እዳው የቱርክ መንግስት ጦርና የሶሪያ ኩርድ አማጽያን ብቻ። ጉባኤው በእርግጥ ትናንት አበቃ። ዓርብ የታየው ተስፋ ግን እሁድ አልተደገመም። ነጋሽ መሐመድ ነኝ። ቸር ያሰማን።